የፌዴራል ጠቅላይ ዐቃቤ ሕግ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባን ጨምሮ በእስር ላይ የሚገኙ ሌሎች የፓርቲው አመራሮችና አባላት ክስ እንዲቋረጥ መወሰኑን ዛሬ አስታውቋል። ክሳቸው እንዲቋረጥ ከተወሰነላቸው ውስጥ የፓርቲው ምክትል ጸሐፊ አቶ ደጀኔ ጣፋ፣ የወጣቶች ክንፍ ምክትል ኃላፊው አቶ ጉርሜሳ አያኖና የወጣቶች ክንፍ ስራ አስፈጻሚ አባል አቶ አዲሱ ቡላላ ይገኙበታል። በፌዴራል ከፍተኛው ፍርድ ቤት ክሳቸው በአንድ መዝገብ በመታየት ላይ የሚገኘው አራቱ የፓርቲው ከፍተኛ አመራሮች ፍርድ ቤት ተዳፍረዋል በሚል አንድ ዓመት የእስር ቅጣት እንደተፈረደባቸው ይታወሳል። የፌዴራል ጠቅላይ አቃቤግ በዛሬው መግለጫው እንዳስታወቀው የእስር ቅጣታቸው ጉዳይ በፌዴራል ይቅርታ ቦርድ ይታያል ብሏል። ስለ ጉዳዩ የተጠየቁት የፌዴራል ጠቅላይ አቃቤግ የጽሕፈት ቤት ኃላፊ አቶ ማዕረጎ አሰፋ ተከታዩን ማብራሪያ ሰጥተዋል። ቀደም ሲል ተወሰናን ተብሎ ለቦርድ ነው የቀረበው። እዚህ የይቅርታ ቦርድ አለ። ከጠቅላይ ዓቃቢ በሱ በኩል ነው ምክንያቱም ቀደም ሲል በችሎት መድፈር የተቀጡ ስለሆነ በተቀጡበት ጉዳይ ላይ የግድ ምህረት የሚያደርገው በቦርዱ በኩል ለፕሬዚደንት ቀርቦ ነው። አራቱ ለአንድ ዓመት ሁለት ጊዜ ነው የተቀጡት፣ ስድስት ስድስት ወር። ሶስቱ ስድስት ወር ነው የተቀጡት። ስለዚህ ሰባቱም በምህረት ተጠቃሚ እንዲሆኑ ቦርዱ መግለጫውን አቅርቧል። ፕሬዚደንት ሰፌት ነው የሚያስተላልፈው። የቦርዱ ውሳኔ ይሄ ነው። የፌዴራል ጠቅላይ ዓቃቤ ሕግ ውሳኔን አስመልክቶ አቶ በቀለ ገርባም ሆነ ሌሎች ተከሳሾች ምንም መረጃ እንዳልደረሳቸው ቤተሰቦቻቸው ይናገራሉ። የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ ለዶይቸቨለ እንደተናገሩት እስረኞቹን ለመጠየቅ ዛሬ ጠዋት ወደ ማረሚያ ቤት የሄዱ የቤተሰብ አባላት የተለየ ነገር አለመስማታቸውን ገልጸዋል። ከአባታቸው ጋር ትናንት በተገናኙበት ወቅት በማህበራዊ መገናኛ ዘዴዎች ስለሚወራው የፍቺ ጉዳይ ተነጋግረው እንደነበር የገለጹት ወይዘሪት ቦንቱ አቶ በቀለ ይህን አስመልክቶ የሰጧቸውን ምላሽ እንዲያጋርተዋል። ምንም የተነገረው ነገር የለም። እስከ ትላንትና ድረስ ሶሻል ሚዲያ ላይ እኔ ያየሁት ነገር ነበረኝ እና እሱን እንደዚህ እየተባለ ነው ብዬ ነገርኩት። እስቲ እውነት ካረጉ ቤት ስደርስ ነው የማምነው አለ። እሱም ያው ከዚህ በፊት ብዙ ጊዜ እንደዚህ እየተባለ የዋስትናውን ጊዜ እንደምታስታውሱት የዋስትና መብት ከተፈቀደ በኋላ በይግባኝ ሊከበር ስለሚችሉት ይግባኝ ከተባለ በኋላ ነው ለሌላ ጊዜ እየተቀጠረ እስከዛሬ የተደረሰው ማለት ነው። እንደገና ደግሞ ባለፈው መንግስት መግለጫ ከሰጠ በኋላ አስር ጊዜ ይሆናል የተለያየ ነገር ሲናገሩ የነበሩትና ቤት ስደርስ ነው የማምነው አለ እሱም። የእነ አቶ በቀለ ጠበቃ የሆኑት አቶ ወንድሙ ኢብሳም በተመሳሳይ ስለ ክስ መቋረጡም ሆነ ይቅርታው ጉዳይ የደረሳቸው መረጃ እንደሌለ ለዶይቼ ቨለ ገልጸዋል። ደንበኞቻቸው ፍርድ ቤት በመዳፈር ወንጀል ፍርደኞች እንደሆኑ ያስታወሱት ጠበቃው ስለ ይቅርታ አሰጣጡ ጉዳይ ተከታዩን አስተያየት ሰጥተዋል። ይቅርታ መንግስት ማድረግ የምችለው ታሳሪ ፍርደኛው መጠየቅ አለበት፣ ህዝቡ ይላል። ፍርደኛ ነውና ፍርደኛ ናቸውና ይቅርታን ጠይቅ። መምሉ ከሆነ ምንድነው አማራጩ? ምህረት ማድረግ ነው። ምህረት ማለት ሙሉ በሙሉ ማንሳት ነው። ክሱንም ምኑም ምኑም እንዳልነበረ ነጻ ሰው ሆኖ የምትቆጠር ማለት ነው። ፍርደኛ ነው። አሁን ይህን ለማድረግ ሰዎች ይፈቅዳሉ አይፈቅዱም ሌላ ጉዳይ ነው እና አቶ በቀለ ይቅርታ ጠይቁ ይባላሉ ወይ ተብለው ለተጠየቁት የፌዴራል ጠቅላይ አቃቤ ህግ የጽህፈት ቤት ኃላፊ የተረጋገጠ መረጃ እንደሌላቸው ተናግረዋል። ቦርዱ ውሳኔውን አስተላልፏል። ምናልባት የእነሱ ጥያቄ ቀድሞ መቅረብ የነበረበት ይመስለኛል። እሱን መቅረቡን አላስታውስም። ነገር ግን ለቦርዱ ስለቀረበ እኔ የቦርዱ አባልም ስላልሆንኩኝ በዛ በኩል ምን እንደተደረገ አላውቅም። እናቶ በቀለ በጸረ ሽብር ህጉ ክስ ሲቀርብባቸው ሀያ ሁለት ተከሳሾች በተካተቱበት መዝገብ ነበር። ጉዳያቸውን ሲመለከት የቆየው ፍርድ ቤት አምስቱን በነጻ አሰናብቶ እንደነበር ይታወሳል። ጉዳያቸውን ሲከታተሉ ከቆዩ ቀሪዎቹ ተከሳሾች መካከል ዘጠኙ በአንደኛው ዙር የእስረኞች ፍቺ መለቀቃቸው ይታወሳል።